የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የአፍሪካ ህብረት የውጭ ምንዛሪ ሂሳቡን ወደ ሌላ ሀገር ሊያዛውር ነው በሚል የተስራጨው መረጃ የተሳሳተ ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ። የአፍሪካ ህብረት ግቢ ውስጥ በሚገኘው የኢትዮጵያ ንግድ ባንክ ሂሳቡ ላይ በሐሰተኛ ሰነድ ገንዘብ ለማዘዋወር ከተደረገበት ሙከራ በኋላ የወጡ መሰል መረጃዎች ትክክለኛ አይደሉም ሲሉ የሚኒስቴር መስሪያ ቤቱ ቃል አቀባይ ዛሬ ተናግረዋል። የሶማሊያ መንግስት ራሽን በመስረቅ የተጠረጠሩ በዩናይትድ ስቴትስ የሰለጠኑ የልዩ ኮማንዶ አባላትን ማገዱንና ማሰሩን አስታወቀ። ድናብ የተባለው የኮማንዶዎቹ ክፍል ከአልቃይዳ ጋር ግንኙነት አለው የሚባለውን አሸባብን ለመውጋት በሚደረጉት ጥረቶች ዩናይትድ ስቴትስ ከምትደግፋቸው መካከል ግንባር ቀደሙ ነው። በጋዛ ሰርጥ አስቸኳይ ቅድመ ሁኔታ የሌለውና ዘላቂ የተኩስ አቁም እንዲደረግ ቻይና ጥሪ ያቀረበች የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ በጋዛ የተኩስ አቁም ላይ እንዲደረስ በጸጥታው ምክር ቤት የሚደረገውን ጥረት ማደናቀፍ እንዲቆምም ጠይቀዋል። ዜናው በዝርዝር። የአፍሪቃ ህብረት የውጭ ምንዛሪ ሂሳቡን ወደ ሌላ ሀገር ሊያዛውር ነው በሚል የተሰራጨው መረጃ የተሳሳተ ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ አስታወቀ። የሚኒስቴሩ ቃል አቀባይ አቶ ነቢዩ ተድላ ዛሬ በሰጡት መግለጫ የአፍሪቃ ህብረት ግቢ ውስጥ በሚገኘው የኢትዮጵያ ንግድ ባንክ ሂሳቡ ላይ በሀሰተኛ ሰነድ ገንዘብ ለማዘዋወር ከተደረገበት ሙከራ በኋላ የወጡ መሰል መረጃዎች ትክክለኛ አይደሉም ሲሉ ተናግረዋል። ከህብረቱ ጋር ባደረግነው ቀጥተኛ ውይይት ጋዜጣው በዘገባው ባወጣው መልኩ ይህ አይነት እሳቤ በተቋም ውስጥ ፈጽሞ እንደሌለ የተቋሙ ከፍተኛ የስራ ኃላፊዎች አረጋግጠዋል። በኢትዮጵያ ንግድ ባንክ የድርጅቱ አካውንት በአስተማማኝ ሁኔታ እየተጠበቀ መሆኑን ያስረዱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የስራ ኃላፊ ሊቀ አእላፍ ቀሲስ በላይ መኮንን ከሳምንት በፊት ከህብረቱ የክፍያ ሰነድ ጋር ተመሳስለው የተዘጋጁ የተባሉ ሀሰተኛ ሰነዶችን በመጠቀም ከሚሊዮን ዶላር በላይ ከህብረቱ የባንክ ሂሳብ ወደ ሌላ ሂሳብ ለማዘዋወር ሲሞክሩ ከተያዙ በኋላ ነበረ። ዘሪፖርተር የእንግሊዝኛው ጋዜጣ የህብረቱ የገንዘብ ባለሙያዎች ህብረቱ የውጭ ምንዛሪ ሂሳቡን ከኢትዮጵያ ሊያዘዋውር መሆኑን እንደገለጹለት የዘገበው፣ ዝርዝሩ በዜና መጽሄት ዝግጅታችን ይቀርባል። የሶማሊያ መንግስት ራሽን በመስረቅ እየተጠረጠሩ በዩናይትድ ስቴትስ የሰለጠኑ የልዩ ኮማንዶ አባላትን ማገዱንና ማሰሩን አስታወቀ። ዩናይትድ ስቴትስ የምታቀርበውን ራሽን ሰረቁ ስለተባሉት ስለ ኮማንዶዎቹ ጉዳይ ዓለም አቀፍ አጋሮች እንዲያውቁት መደረጉንና የምርመራውን ውጤትም እንደሚያጋራ የሶማሊያ መከላከያ ሚኒስቴር ትናንት ማምሻውን ባወጣው መግለጫ አስታውቋል። ድናብ የተባለው የኮማንዶቹ ክፍል ከአልቃይዳ ጋር ግንኙነት አለው የሚባለውን አሸባብን ለመውጋት በሚደረጉት ጥረቶች ዩናይትድ ስቴትስ ከምትደግፋቸው መካከል ግንባር ቀደሙ ነው። ዩናይትድ ስቴትስ ለድናብ አምስት ወታደራዊ ጦር ሰፈሮችን ለመገንባት ከ100 ሚሊዮን ዶላር በላይ ወጪ ለማድረግ ባለፈው የካቲት ወር ተስማምታለች። በዚህ ሳምንት መጀመሪያ ላይ ጅቡቲ ባህር ላይ በሰጠመችው ጀልባ ውስጥ የነበሩት ኢትዮጵያውያን መሆናቸውን በጅቡቲ የኢትዮጵያ አምባሳደርን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። ሰባ ሰባት ሰዎችን አሳፍራ የነበረችው ጀልባ በደረሰባት አደጋ የሞቱት ቁጥርም ወደ 24 ከፍ ማለቱን የተባበሩት መንግስታት የፍልሰተኞች ጉዳይ ድርጅት አስታውቋል። በሁለት ሳምንት ውስጥ ለሁለተኛ ጊዜ ሰኞ በደረሰው በዚሁ የጀልባ መስጠም አደጋ መሞታቸው ከተረጋገጠው 24 ሰዎች ሌላ 20 ደግሞ የደረሱበት እንዳልታወቀ ድርጅቱ ገልጿል። ከአደጋው የተረፉ 33 ሰዎች ደግሞ ኦቦክ በሚገኘው የድርጅቱ ማዕከል ውስጥ እንደሚገኙ አስታውቋል። የጠፉት ፍለጋም ቀጥለዋል። ከሁለት ሳምንት በፊት ኢትዮጵያውያንን ጭና የነበረች አነስተኛ ጀልባ ጅቡቲ ሰጥማ የ38ቱ ህይወት አልፏል። ድርጅቱ እንደሚለው በጎርጎሮሳዊ 2023 ዓ.ም ብቻ በዚህ የስደት መስመር 698 ሰዎች መሞታቸው ሲረጋገጥ፣ 105 ሰዎች ደግሞ የደረሱበት አልታወቀም። ይህ ዶች ቨለ ዲደብሊው ነው። የብሪታንያ ፖሊስ ህገወጥ ፍልሰትን በማገዝ የጠረጠራቸውን ሁለት ሰዎች ከሰሰ። የብሪታንያ ብሔራዊ የወንጀል ጉዳዮች ድርጅት እንዳስታወቀው ከሁለቱ ተጠርጣሪዎች አንዱ የ22 ዓመቱ ደቡብ ሱዳናዊ በህገወጥ መንገድ ብሪታንያ ለመግባት የሞከሩ ፍልሰተኞችን በመርዳትና ካለ ህጋዊ የመግቢያ ፈቃድ ብሪታንያ ለመግባት በመሞከር ተከሷል። ሌላኛው ከሱዳን የመጣ የ22 ዓመት ወጣትም ያለ ህጋዊ የመግቢያ ፈቃድ ብሪታንያ ለመግባት በመሞከር ነው የተከሰሰው። በቁጥጥር ስር የዋሉት ሁለቱ ተጠርጣሪዎች ደቡብ ምስራቅ እንግሊዝ ኬንት ውስጥ በሚገኝ ፍርድ ቤት ዛሬ ይቀርባሉ ተብሎ ሲጠበቅ ነበረ። ሌላ ከሱዳን የመጣ ተጨማሪ ምርመራዎች ይካሄዱበታል የተባለ የ18 ዓመት ወጣት ደግሞ በዋስ መለቀቁ ተገልጿል። ፖሊስ ክሱን የመሰረተው በዚህ ሳምንት ማክሰኞ በትንሽ ጀልባ የእንግሊዝ ቻናልን አቋርጠው ወደ ብሪታንያ ወደ ብሪታንያ ለመሄድ ከሞከሩት መካከል የአምስት ስደተኞች ህይወት ካለፈ በኋላ ነው። ቻይና በጋዛ ሰርጥ አስቸኳይ ቅድመ ሁኔታ የሌለውና ዘላቂ የተኩስ አቁም እንዲደረግ ጥሪ ያቀረበች። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ዋንግ ዌንቢን ትናንት በሰጡት መግለጫ የፍልስጤማውያንን ስቃይ ለማስቆም በተቻለ ፍጥነት በጋዛ የተኩስ አቁም ሊደረግ ይገባል ሲሉ አሳስበዋል። ወምቢን በጋዛ የተኩስ አቁም ላይ እንዲደረስ በጸጥታው ምክር ቤት የሚደረገውን ጥረት ማደናቀፍ ይቅር የማይባል ነው ሲሉም ኮንነዋል። 我们敦促有关国家停止阻挠安理会采取行动 ለጉዳዩ ቅርበት ያላቸው አገራት የጸጥታው ምክር ቤትን እርምጃዎች ማደናቀፍን በማቆም ጉዳዩ የሚመለከታቸው ወገኖች በሙሉ የተባበሩት መንግስታት ውሳኔ ሀያ ሰባት ሀያ ስምንት ሙሉ በሙሉ እንዲተገበር በጋዛ አስቸኳይ ቅድመ ሁኔታ የሌለውና ዘላቂ የተኩስ አቁም ተግባራዊ እንዲሆን ሳይታጎል ሰብአዊ እርዳታ በዘላቂነት መድረሱ እንዲረጋገጥ ጥሪ እናቀርባለን። 这场对巴勒斯坦人民的浩劫，让人类文明不再蒙羞。ሁለት መቶ ቀናት ባለፉት የእስራኤል ሐማስ ጦርነት የተባበሩት መንግስታት ድርጅት እንደሚለው አስር ሺህ ሴት ፍልስጤማውያን ተገድለዋል። ከመካከላቸው ስድስት ሺሁ እናቶች ናቸው። በጦርነቱ ምክንያትም አስራ ዘጠኝ ሺህ ህጻናት ወላጅ አልባ ሆነዋል። በአጠቃላይ ጦርነቱ የገደላቸው ፍልስጤማውያን ቁጥር በሐማስ የሚመራው የጋዛ የጤና ሚኒስቴር እንደሚለው ከሰላሳ አራት ሺህ በላይ ነው። የቆሰሉት ደግሞ ከሰባ ሰባት ሺህ ይበልጣሉ። የግብፅ ልዑካን የጋዛውን ጦርነት ለማስቆምና እስራኤላውያን ታጋቾችን ለማስመለስ ንግግር የሚጀመርበትን መንገድ ለመፈለግ ዛሬ ከእስራኤል ባለስልጣናት ጋር መነጋገራቸው ተሰማ። አንድ ማንነታቸው እንዲገለጽ ያልፈለጉ ባለስልጣን ለሮይተርስ እንደነገሩት ምንም እንኳን እስራኤል 33 ታጋቾቿ እንዲለቀቁ የተገደበ የተኩስ አቁም ማድረግ ፍላጎት ቢኖራትም አሁን ግን የምታቀርበው አዲስ ሀሳብ የላትም። ባለስልጣኑ እንዳሉት አሁን በእስራኤልና በሀማስ መካከል ታጋቾችን የሚመለከት ንግግርም ሆነ ይህን በሚመለከት እስራኤል ያቀረበችው አዲስ ሀሳብ የለም። አሁን ያለው ነገር ግብጽ የምታደርገው ንግግሩን መልሶ የማስጀመር ጥረት ብቻ ነው ብለዋል። ግብጽ የ33ቱን ታጋቾች መለቀቅ የሚያካትት ሀሳብ አቅርባለች። የእስራኤል የደህንነት ባለስልጣናት ሐማስ የያዛቸው 33 ሴቶች፣ አረጋውያንና ታማሚ ታጋቾች ጋዛ ውስጥ በህይወት አሉ ብለው ያምናሉ። እስካሁን ድረስ ዋና አደራዳሪ የነበረችው ቃታር የሐማስ መሪዎችን ከግዛቷ እንድታስወጣና የገንዘብ ምንጫቸውን እንድትዘጋ እስራኤል ያቀረበችውን ጥያቄ ባለመቀበሏ የግንባር ቀደም አደራዳሪነቷ ሚና ቀንሷል። ይህ ዶች ቨለ ዲ ደብሊው ነው። ከዶች ቨለ ዜናውን ለማብቃት እንሆ ዋና ዋና እርሶቹን በድጋሚ የአፍሪቃ ህብረት የውጭ ምንዛሪ ሂሳቡን ወደ ሌላ ሀገር ሊያዛውር ነው በሚል የተሰራጨው መረጃ የተሳሳተ ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ። የሶማሊያ መንግስት ራሽን በመስረቅ የተጠረጠሩ በዩናይትድ ስቴትስ የሰለጠኑ የልዩ ኮማንዶ አባላትን ማገዱንና ማሰሩን አስታወቀ። በጋዛ ሰርጥ አስቸኳይ ቅድመ ሁኔታ የሌለውና ዘላቂ የተኩስ አቁም እንዲደረግ ቻይና ጥሪ ያቀረበች። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ በጋዛ የተኩስ አቁም ላይ እንዲደረስ በጸጥታው ምክር ቤት የሚደረገውን ጥረት ማደናቀፍ እንዲቆምም ጠይቀዋል። ዜናው በዚሁ አበቃ።